You're with SBS Radio. ከኤስቢኤስ ሬዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሀሪክ ይጎብኙ። ዶክተር ጎርሴ እስማኤል የኢትዮጵያ ሶማሌ ዴሞክራሲያዊ ምክር ቤት ሊቀመንበር፣ ሶማሌ ዴሞክራሲያዊ ምክር ቤት ቀደም ሲል ከለውጡ በፊት ከሁለት ዓመታት በፊት በተለያዩ መድረኮች የሲቪክ አስተዋጽኦችን ያበረክት ነበር። በኋላም በለውጡ ሂደት ወደ አገር ቤት ገብታችሁ ወጥታችኋል። በተለያዩ እንቅስቃሴዎች ያለፉትን ሁለት የለውጥ ሂደት ዓመታት በጥቅሉ ኢትዮጵያ ውስጥ እንዴት ተመለከቱት? አቶ ካሳሁን ይህንን እድል ሁልጊዜ እንደምትሰጠን በተለይ ቮይስለስ የሆኑት ከአጋር ድሮ ተብዬው የነበሩ አካባቢ ከልቤ ነው የማመሰግነው። ለውጡ በጣም ጥሩ ነበረ የተጀመረው እንደምታውቀው፣ ዶክተር አብይ አገር ቤት ሲገቡ ከሁለት አመት በኋላ በዛ በተነሳው ችግሮች ሶስት አመትም ሊሆን ይችላል፣ በቄሮ በፋኖ በጠቅላላ ኢትዮጵያ ህዝብ ተነስቶ ያ የነበረውን የነው መንግስት ገፍተውት ካወረዱት በኋላ በጣም ጥሩ አስደሳች እርምጃዎች ነው የወሰዱት። እስረኞቹን መፍታት፣ ሚዲያውን ነጻ ማድረግ፣ ድሮ በጠመንጃም ሆኖ በቀለም ይዋጉ የነበሩት ሰዎች አገር ቤት መመለሳቸው በጣም የሚያስደስት አጀማመር ነበረ። ግን ከዛ በኋላ አሁን በሚያስፈራ አይነት አገሪቷን ወደ ጦርነት የሚያስገባ መዓት ችግሮች ተፈጥረው ነበረ። ወር ኤክስፐክት ያንን እንጠብቅ ነበረ ግን እንደዚህ የሆነ በተለይ ወደ ታች ወርዶ ሰዎች የሚገደሉበት መዓት ችግሮች አሁን እየተፈጠሩ ነው እና ድሮ ከምንጠብቀው አመለካከታችን ትንሽ ወደ የሚያስፈራ አይነት አገር ወደዛ ነው የገባች ብዬ ብገመንግም እሳሳታለሁ። እሳሳት ብዬ አልገምተም። ከዛ ባሻገርስ በተለይ በሶማሌ ክልል አካባቢ በአካልም ተገኝተው ተመልክተዋል ነገሮችን አሁንም የተለያዩ እንቅስቃሴዎች አሉ። የሁለቱ ዓመት እንቅስቃሴዎች ምን ይመስላሉ? በተለይም ያሁኑ የወቅቱ ፕሬዚደንት ሙስጠፋ አመራር ላይ ከመቀመጣቸው በፊትና በኋላ ያለውን እንዴት ያነጻጽሩታል? አንደኛው አገሪቷን ካየው በኋላ እና እዛም አካባቢ በሙስጠፋ ሊደርሺፕ የተጀመረው በጣም የሚያስደስት ነው። መበኩሌ ግን ማ ችግሮች ነበሩ አሁንም አሉ እና አንደኛ ያች ሀገር እንደምታውቀው ያቸው ላይ አካባቢ ሶማሊ ሪጅን ድሮም ከሌሎቹ ኢትዮጵያ የተለየ ሪጅን ነበረች። ዩኒክ ነበረች። ዩኒክ ሚያደርጋት እንደምታውቀው አንደኛው ሕዝቡ ለዘመናት ከዚህ በፊትም የተጨቆነ ሕዝብ ነው እና ማአት ኋላ ቀርነት እና ብዙ ችግሮች ውስጥ ያሉበት አካባቢ ነው። ሁለተኛ የራሷ መሬቷ የነው የቆዳው ስፋት ሲታይ በኢትዮጵያ ውስጥ ትልቋ ቦታ ነች። አሁን ከኬንያ፣ ከሶማሊያ፣ ከኦልሶ፣ ከጅቡቲ የሚያዋስናት ሀገር ነው እና መዓት ችግሮች በቀላሉ መቆጣጠር የሚቻልበት ቦታ አይደለም። ግን ሙስጠፋ አጀማመራቸው አንደኛ ያችን አካባቢ ከስክራችን የጀመረው እና አንደኛ ሰላም እና የተረጋጋ ለማምጣት ነበረ እና በእሱ ላይ እንደ ምሳሌ እንኳን ዛሬ የሚቆጠርበት ለሌሎቹ ለኢትዮጵያ ክልልም ብለው ሪጅንም ብለው መጥፈር ይቻላል። በጣም ጥሩ ይሰራል። ሁለተኛው ደግሞ እዛ አካባቢ ድሮ የነበሩት ራሳቸው ወይም ሊደርሺፕ በኩል የነበሩት ድሮ ሎሌ ነበረ የሚያሰራቸው፣ እንደምታውቀው እንደ ሽሚዝ ነበረ ቲፒኤልኤፍ የሚቀይራቸው ከአስር በላይ ነበር የተቀየረው እና ሙስጠፋ ግን የተለየ አይነት ነው ያመጣው። እሱ እና በዛ በኩል ከእሱ ጋር ካቢኔት ውስጥ ያሉት አንደኛ አሁን በለውጡ በኩል ኢንዲፔንደንት የሆነ ራሳቸውን አግኝቷል። ሁለተኛው ደግሞ የተማረ ሰው ነው እዛ ያመጣው፣ በጣም ከተማሩ ሰዎች ነው ወደ ካቢኔቱን ያስገባው። ከዛም በኋላ የአገሪቷን በተለይ በትምህርት በኩል በመንገድ፣ በውሃ፣ በሌሎቹንም ቅድም እንዳልኩት ከዜሮ ነበር የጀመረው እና እነሱን ሁሉ በእድገት በኩል በጣም በጣም ግርማ አይነት በዛ በተወሰነ ጊዜ የመራው ነው የተቀየረው አገሪቷ ትልቁ ደግሞ የሚመሰገንበት ሙስተፋ ዛሬ ከፌዴራሉ ጋራ ያለው ችግር ማለት የሶማሌ ሬጅዮን ብቻ አይደለም ከሌሎቹም ነው። በጠቅላላ ያለው ችግር ኢትዮጵያን በተለይ ኤሊትስቶች የሚያስቀምጧት የአህዳዊና የዚህ የፌዴራሊስት ስት የሚሏቸው ሁለቱ ግሩፖች በኔሽን እና ናሽናሊቲ የኤትኒክ የሆነ ፌዴራሊዝም የሆነ ተብዬው ቲፒኤልኤፍ እያታለለ እዛ ለሀያ ሰባት ዓመት የመራበት ማርክሲስት የሆነ ነው። ከናሽናል ኩዌሽን ወስደው ከነ አልባኒያን ስታይል ማርክሲስት ሌኒኒስት እንደ ሂምበር ቦጃን አይነቱን ይዘው ያመጡትን እነሱ ወረቀት ላይ የፈለገ ነው የሚያስቀምጡት። ሰልፍ ዲትርሚኔሽን ሱስ እንሸጥሃለን ምንም ግን እራሳቸው ነበረ የሚመሩት። እንደምታውቀው ሙስተፋ ግን በነዚህ አይነት ጫወታ የተበላሰው አይደለም እና የሚለው የኛ የጎሳና የሶማሌ የክላን ነገር ብቻ ሳይሆን ወደ ላይ መውጣት አለብን። ከሌላው ኢትዮጵያኖች ጋራ ችግራችን አንድ ነው፣ ነው መካፈል አለብን። የኢትዮጵያ ችግር የሁላችንም ችግር ነው። የሶማሌ ብቻ አይደለም። የአማራ ብቻ አይደለም። የትግሬ ብቻ አይደለም። እና በአጭሩ ሙስጠፋ የጀመረው ነው ቪዥኔሪ አይነት አስተሳሰብ ለኢትዮጵያም እንደዛ አይነት ነው የሚያስፈልጋል። ለምንድን ነው እንደዛ የሚለው? በራሴ ፐርሰናል ነው አስተሳስብን ብሰት ከዚህ በፊት የነበሩት ከድሮ ከናይንቲን ሲክስቲ ዋን እንደነ መንግስቱ ነዋይ የተጀመረ ከዛም የኢትዮጵያ ወጣት ስንት የረገፉበት ኃይለ ሥላሴ የወረደበት በዛ በአብዮት ጊዜ ከዛም በኋላ ይኖ ደርግ እዛ ይዞ ከደርግ ጋር ህዝቡ እንደገና መጨረሻ ላይ ደግሞ ኖ ቲፒለፍ እዛ ስልጣን ላይ ሲወጣ አንድ ችግር ለኢትዮጵያ ያልተፈታው ምን መሰለህ? ሁልጊዜ ይሄ ከሁለት መቶ አመታት በፊት ኖ ዩሮፒያኖች አብዮት ያጠፉት እንደ ፍሬንች ሬቮሉሽን ነው። ኦን ቫ ክሪ ሎም ይላሉ። ሰው ነው በቃ የምንፈጥረው ብለው ሰው በሰው ነው ነው ነው እንጂ ከደም ጋር እያያያዙ ከዛ የሚወጣበት አይነት በጣም ሳውንድ የሆነ ሊደርሺፕ ነው ወደዚህ ወደ አዲስቷን ኢትዮጵያ ያመጣው ብዬ ነው የምንገምተው። ባለፉት ሁለት አመታት ውስጥ በሶማሌ ክልል ለህዝቡ ለውጡ ይህንን አስገኝቷል ብለው ላብነት የሚጠቅሷቸው ነገሮች ምን ይሆናሉ? ከአመራር ለውጡና አበረታች የሆነ ተስፋ በጥቅሉ ከመኖሩ ባሻገር አንደኛው ቅድም እንዳልኩት የሰላምና የተረጋጋ በተለይ እነዚህ ቲፒኤልኤፍ የፈጠራቸው ልዩ ፖሊስ የትም ሄዶ ሰዎቹን የሚገል ሴቶቹን የሚደፍ አባቶቻችንን እንደፈለገ የሚያደርግ ያንን አቁመዋል። ሁለተኛው ደግሞ ጄል ኡጋዴን እንደምታውቀው የምትባል ሰውና ጅብና ምን እባብ ጋር አስሮ በአለም የማይታወቅ ቃላቶች የሚያጥሩብኝ ለማስረዳት ኢንሂምን የሆነ ሰው ልጅ ያደርጋል ብለህ ማትገምተው በዛ በኩል የሚደረግበት ቦታ እንደ ሚዚየም ነው በቃ ያደረገው። ሶስተኛው ደግሞ አብዛኛው የሶማሌ ሕዝብ ኢቨን ኢፒአርቢኤፍ ምለው አርብቶ አርደን ነው ምናምን እያለ በጣም የሚያስፈራ አይነት ቃላቶች ነበር የሚጠቅብት እዚህ ለሬዲዮም አጠቃሚ አደለም እንደዛ መናገር። ግን ሙስተፋ ከዚህ ምንም እንኳን አልኩ ምንም እንኳን አልኩ ወንድሜ እዚህ ጋር እና ማለት ሶማሌ ሬጅም ብቻ ሰጥተውን ከኢትዮጵያ ይህ ነው የአመለካከት ችግሮች አሉ። ነው ሰዎችን አውቆ ከዘርጋ ለማገናኘት አማራ ነህ ሶማሌ ነህ ምናምን ነህ ብሎ ኢሊቲስቶች አሉ አዲስ አበባ ውስጥ የሚቀምጡት እነዛ ነው። በተለይ ለሶማሌ ሪጅን ወደዛም ስትወርድ ያለው አብዛኛው አሁን ለምሳሌ ሶማሌ ሪጅን ዛሬ ብትሄድ የጉራጌ፣ የኦሮሞ፣ የአማራ፣ የሌሎቹ የተለያዩ ኢትዮጵያን ወጣቶች እዛ ይሰራሉ። እሱ ለወደፊቱማ የሚለው ኖ ኖ ኖኖ እኛ እኮ የምንፈልገው ራሱ እዛ መንግስት ብዬ እዛ ያለው እዛ ከሌሎቹ ሰዎች የተለየ ቢገቡ በሜሪታቸው ነው። እና በዛ በነዛ ነጥቦች ላይ ስታይ በጣም በጣም በጣም እኔ ራሴ ካልጠበቁት ነው ሙስተፋ የወሰዳቸው እርምጃዎች፣ እና ህዝቡ በጣም ነው የወደደው። በዚህ ከመልካም ጎኑ ባሻገር በሶማሌ ክልል አካባቢ አሁን ሊለወጡ ሊሻሻሉ ይገባል የሚሏቸው በአሁኑ ወቅት ያሉ ድክመቶች ምን ይሆናሉ? አንደኛው ካቢኔትም ሆኖ የሶማሌ መሪዎች አሁን ለምሳሌ በቅርብ ጊዜ ታስታውሳለህ አደም ፋራህ ምትክሉ ነው። የሶማሌን ችግር ዩኒክ እንደሌላው ሌላው አይነት ዩኖ ክልሎች የራሳቸውን ችግር በራሳቸውን እዛ ቢፈቱት ነው እንጂ፣ አሁን ዛሬ የራሳ አሁን የምንነጋገረው ከአዲስ አበባ ነው የሚጠሯዎች ሁልጊዜ እና እንደዛ እንዳይሆን ማንንም ሰው የራሱን ችግር በራሱ ነው የሚፈታው። እና በዛው ነው መካከል ያሉት በሶማሌ ውስጥ ያሉትን መፍታት ይችላሉ። ለምሳሌ በጣም ምሳሌ እንደ ዶክተር መሐመድ ሐሰን የቤልጂሙ በጣም የታወቀ እኮ ሶማሌዎች ቪዥኔሪ የሆኑት ሰዎች አሉ እና ወደዛ ከመሮት ፋንታ ሁልጊዜ የሚጠራ እና ችግራችንን የሶማሌ ችግር በዛ በፌዴራሉ ከሚፈታ፣ ይሄ ደግሞ የቀረው ከድሮ አይነት አመለካከት ነው የቀረው እንጂ በሙስተፋ እና በሌሎቹ ችግር አይደለም ብዬ ነው የምገምተው። ግን አንዱ እሱ ነው። ሁለተኛው ደግሞ በሴኪዩሪቲ ያሉት አካባቢ አሁንም ይታያል። ቲፒኤልፍ ገና አልተኛም እኮ አሁን በቅርብ ጊዜም ማአት ስራ እየሰሩት ነው። በላይ በኩል ስትራክቸሩ አለ። አሜን እንደ አቢ ለውጥ አለ፣ ግን እንዳለ በኢትዮጵያ ውስጥ እኮ ዲስ ኢዝ አ ፍርስት ታይም ዩኒክ አይነት ለውጥ ነው የመጣው። ምን ማለቴ ነው? አንዱ ግሩፕ አንዱን አሸንፎ ስልጣን ይዞ አይደለም፣ ሌላው ሁሉን ገፍትሮ የወጣውና የያዘው። አሁንም እንደምታውቀው አሁንም ቲፒኤልፎች ሄደው የማይሰሩት የማይፈንቅሉት ድንጋይ የለም እና እንደነ ሙስጠፋ አይነት ሰዎች ደግሞ ፕሮግሬሲቭ የሆኑስ ደግሞ ለእነሱ ጠንቅ ናቸው። እና መጠንቀቅ ነው፣ በተለይ በሴኪሪቲ በኩል በሰላም በኩል ታቃለ ደግሞ በኢትዮጵያ ውስጥ አብዛኛው ሕዝቦቻችን ደሆች ነ ድህነታችን የተነሳ በገንዘብ እያደረጉ አሁንም ያደርጋሉ። ይህ ነው እና በዛ ሕዝቡ ምንድን ነው እንዳይታላል ነው የምንለው ነው ሌላው ደግሞ እንደ ሌላኛው አካባቢ ሂውመን ካፒታል የምንላቸው እንደምደ ሙስጠፋ የጀመሩት በትምህርት በኩል ይኖ ኳሊቲ እንዲኖረው መንገድ በኩል አሁንም በደንብ ይሰራ። በውሃ በኩል አብዛኛው ህዝቦቻችን አርብቶ አደር ነው፣ ላይፍ ስቶክ ነው። ያ ነው ትልቁ የእኛን ኢኮኖሚ ባክቦን የሆነው እና በእንደነዛ ነገሮች ግን አሁንም እኔ የምለው እነዚህ ነገሮች ኢንክሪመንታል ና ዲስ ኢዝ አ ዴቨሎፕመንት። እንደ ድሮ አይደለም እኮ ሬቮሉሽነሪ ስቴት ብሎ ቲፒኤልኤፍ እንደ ቫንጋርድ ራሱን ፓርቲ አስቀምጦ ነው የሚያደርጋቸውን ከውስጥ ከውጭ የመጠ ኤክስተርናል ነው ቬሪፋያብል ክራይቴሪያ የሚያደርጋቸው ሳይሆን ነው አገር በቀል የሆነ አሁን ለምሳሌ በሶማሌ በኩል ሸርም ይባላል በኮንፍሊክት ማናጅመንት በኩል በጣም በጣም በጣም ህዝቡ ሲንድሮም በዛ በጭላንጭር ሲገኝ እንደና አቢያኢሌ ሲጠቀሙባቸው ገፍትሮ አንዳንድ ጊዜ የሚገፏቸው ኮ በሽማግሌዎች ናቸው እና እንደነዛ አይነት ነገሮቹን ኢምፓወር ህዝቡን ቢያገኝ ቢያደርጉት እና ትልቁ ደግሞ ቅድም እንዳልኩት የአስተሳሰብ ችግር ነው። አሁንም ህዝቡ ሁልጊዜ የሚመስለው መንግስት ከመጣህና ስልጣን እዛ ከያዝ ሀብታም ትሆናለህ። የድሮ ከድሮ ነው። የለም ብሉት ኮረፕሽኑ ምናምኑ እና እንደዛ እንዳልሆነ ህዝቡን በተለይ የኢኮኖሚው ራሱን የፐብሊኩና የፕራይቬቱን ልዩነት አስቀምጠው እንደ ቅድም እንዳልኩት ይሄ ሬቮሉሽነሪ ስቴት ሳይሆን ነው። ህዝቡን ምንድን ሶማሌ፣ በተለይ በዚህ በቢዝነስ በኩል በጣም የታወቀ ነው እና አሁን ተወጫ ላ የምትባላለች ባህር ጌሳ በሶማሌላንድ በኩል ነው እና ከሚሊዮን የሚበልጥ ገንዘብ ነው ከዛ በኩል የሚገኘው እና ወደቡ ከዛ ከበርበራ እና እንደዛ አይነት ነገሮች ነው ከቦሳሶ አለ እና እንደዛ አይነት ነገሮች ቢሰሩ ትልቁ ቅድም እንዳልኩት ኮምፖነንቱ የሰላም ነው። እዛ ላይ እነሱ ከተራዱ እና ከሌሎቹን ኢትዮጵያኖች ጋር ደግሞ ህዝብ ለህዝብ ነው መተዋወቅ ለምሳሌ ያለፈው ጊዜ አማራ ሪጅን እንደሄዱት፣ አሁንም የኦሮሞ ሪጅን ያለፈው ጊዜ እንደሄዱት ከዛ ነው። በእነሱ ላይ ጥሩ የሰሩትን ከነሱ መማር ነው። ይሄ ዴቨሎፕመንታል አይነት ይሄ ስትራክቸራል የሆነ ነገሮቹን ወደዛ ቢሄዱ ጥሩ ነው ብዬ ነው ምግብ ለነሱት። ቀደም ሲል ፕሬዚደንት ሙስጠፋ ከሶማሌ ክልልም አልፎ ከገውሳ ፖለቲካዎች ተራምደው የአማራ፣ የትግሬ፣ የኦሮሞ ከሶማሌ ከሚለውም አልፎ ኢትዮጵያዊነትን ለማጉላትና ሁሉም በአንድ ጥላ ስር እንዲሰባሰብ ራእይ እንዳላቸው አንስተዋል። ወደፊት ፕሬዚዳንት ሙስጠፋ በኢትዮጵያ አመራር ላይ ኢትዮጵያን የመምራት ብቃት እንዳላቸውም እንደዚሁ በበርካታ ኢትዮጵያውያን ወገኖች ሰዎች ይነገራል። ማመኔታም ጭምራለ በእሳቸው ላይ የአንድ ዓመት ተኩል ወይም የሁለት ዓመት የአመራር ውጤት በጥቅሉ እንዴት ያዩታል? ወደፊትስ ከሶማሌ ክልል አልፎ በሀገር አቀፍ ደረጃ ለኢትዮጵያ ምን አይነት የአመራር ጉልህ አስተዋጽኦ ያበረክታሉ ብሎ ያስባሉ? ቅድምም እንዳልኩት ስራው ኢትዮጵያን ሂስትሪ በኢትዮጵያ ይኖ ታሪክ ሲወርድ ና ሲመጣና የነበረው የዚህ ሁለቱ ናቸው ስኩል ኦፍ ቶት የዚህ የአህዳዊ ተብዬው ና ኔሽናል ናሽናልቲ ናሽናል ኮሽን ነበር። እና እነ ሙስተፋ አይነት አሁን ወጣት የጀመሩት ከዛ ውጪ ነው። ምንድን ነው የሚሉት የእኛ ራሳችን አይደንቲቲያችን መከበር አለበት። እኔ አሁን ለምሳሌ እሱ ሲናገር እኔ ሙስሊም ነኝ፣ ሶማሌ ነኝ፣ ከዛ አካባቢን የመጣሁት በዳት ስኖት ዩኖ ዴተርሚናንት የሆነ ፋክተር ብቻ አይደለም። ወደ ስቴት የሚባል ነገር ይሄ አገራዊ ኔሽን ስቴት ነው ቢልዲንግ ስሚሄድ ነው ስቴት ብቻ አይደለም ይበቃው። አሁን ለምሳሌ ሶማሌ ሪጅን የራሱን የሆነ እንደ ስቴት ኢትዮጵያ ማለች አለ ግን ትልቁ ትልቁ ሁል ጊዜ ነው የምንካሽፍበት ራሱ ኔሽን ቢልዲንግ ነው። ኔሽን ቢልዲንግ ነው። ኔሽን ቢልዲንግ ደግሞ እኔ ካየሁት እና አንዳንድ ፕራክቲካል ከወሰዳቸው አፈጻጸሙ ካየኋቸው የሙስተፋን በጣም አደንቀው ቪዥነሪ የሆነ ብዬ ሚገምተው ከነዚሁ ሁለቱ ነው። በፍሬንች ምን ይባላል ኢደንቲቴር አንድ ሌላው ደግሞ ኖርማቲቭ ይባላል። ኢደንቲቴር ማለት ኮሚኒቲዎች ዩኖ እኔም አንተም የራሳችን ከአንድ ህዝብን የወጣ ነው፣ የራሳችን ቋንቋ አለን፣ የራሳችን ሪሊጅን፣ እዛ እንደ ማርከር ነው አንትሮፖሎጂስት የሚሉት ነው። በዚህኛው በኩል ደግሞ ስትመጣ ወደ ህግ ወደ ገቨርንመንት ስትመጣ ግን፣ ሁልጊዜ ደተርሚናንት የሚያደርገው ፓወር ነው ነው ፓወሩን ስቴቱን ሌጂቲማይዝ እንዲያደርግ ከፈለገ ኖርማቲቭ የሆነ ነው ህግ አዘል የሆነ ወደዛ እንድንሄድ ነው። እና ነገሩን ለማሳጠር ሙስጠርታ ሁልጊዜ የሚገፋው ኖርማቲቭ የሚሉት ህግ አዘል የሆነ ነው። ከዚህ ከዘር አይነት ብቻ ሳይሆን ሁላችንም ዘር አለ አንዱ ከባህር አልወጣ። ግን ይሄ ኖርማቲቭ የሆነ ወደ ህግ እንዴት እንሄዳለን ነው። ህግ ደግሞ ስንሄድ ምንድን ነው የሚለው አንደኛ የራሱን የሆነ አይዲዮሎጂ የተከተለ ነው። ሁለተኛ ደግሞ ኢንስቲቱሽኖች የኢትዮጵያ የኢንስቲቱ ረሀብ ነው የሌላው የህዝብ ረሀብ ብቻ ሳይሆን አብዛኛው ኢትዮጵያ ውስጥ ችግር የፈጠረብን የኢንስቲትዩሽኑ ራሱ ረሀብ ነው እና ያንንን ዩ ቢልድ አድርጎ እንደ አንድ ምሳሌ ልስ፣ አሁን አሜሪካ ውስጥ ያለን አሁን አሁን እዚህ እኔ እዚህ ነው የምኖረው፣ ፕሬዚዳንት ተብዬ አለ፣ ግን የፈለገ ነገር ያደርጋል። ግን የራሱ የሆነ ኢንስቲትዩሽን አለ፣ በግጋት አሉ። እና ሁልጊዜ ከዛ ሊወጣ አይችልም። የፈለገ አንዳንድ ነገር ሊያደርግ ይችላል፣ ግን ምንም እንኳን ኢምፓክት ቢኖረው በራሱ ዩኖ ኤግዜኪቲቭ ፓወር ግን ጁዲሽየሪ አለ፣ ሌጅስላቲቭ አለ። እንደዛ አይነት ነው የእሱ የድሮ አመለካከት። እና እኔ እንደሚመስለኝ ምንም በዚህ በኩል በኢትዮጵያ ብንመለከትም ኢትዮጵያን መቶ በመቶ ዛሬ ሙስጠፋ እንደ ፕራይም ሚኒስትር ሆኖ ቢቀርብ ያለ ምንም አይነት እንደ ማንኛውም ዩኖ ሊደር ያችን አገር ወደ ፊት ነው እና ፕሮግሬሲቭ የሆነ ቪዥነሪ የሆነ ጥሩ አይነት ፎርሚሌት እያደረገ ፖሊሲዎችን ወደ ጥሩ መንገድ ይወስዳል ብዬ እደፍራለሁ ማለት ነው። ፕሬዚዳንት ሙስጠፋ ከሶማሌ ተወላጅ ኢትዮጵያውያን የመጀመሪያው ኢትዮጵያ ጠቅላይ ሚኒስትር ሆነው አያለው የሚል ተስፋና እምነት አሉት አለኝ አለኝ አለኝ። በቅድምም እንዳልኩት ከሚያደርጋቸው አለም እኮ የተለያየ ቴዎሪዎች አሉ፣ ግን ከፕራክቲካል በዛ ነው። አንድ ነገር ከአፈጻጸም ላይ ነው ኖ ጃጅ የምናደርገው ታስታውሳለህ? የሞቱት ፕራይም ሚኒስትር መለስ ዜናዊ ይበን አንዳንድ ጊዜ ከፓርላማ ጋር እንደፈለገው ሲቀልድ እንደነበረ የሚሉት የራሳችን ሕገ መንግሥት ኮማ እንኳን ሳይቀር ከሌላ ነው ያመጣነው፣ እየቀለዱ ነው እና ያ አይደለም። ትልቁ ምን መሰለህ? የአፈጻጸም ሁኔታ ነው እና እዛ ራሱ እንደ ፖለቲካል ፕሮጀክት ብሎ ሙስጠፋ የወሰዳቸው አክሽኖች ያንን ተግባራዊ ለማድረግ በእኔ ራሴ አዝ ሶማሌ ኢትዮጵያን በዛ አካባቢ በጣም ነው የገረመኝ። በጣም ነው በጣም እንደ በቃ ኢስ ቬሪ ሽሩድ የሆነ ሲዘን የሆነ ቪዥኒሪ የሆነ ሰውን በዘር በሃይማኖት፣ በዚህ ቅድም እንዳልኩት አይደንቲቲ ያልሆነ ከዛ ውጭ የሆነ ወደዛ አይነት ከሰው ጋር የሚገናኝና አርቲክሌት የሆነ ስለሆነ ለሶማሌም ብቻ ሳይሆን በኢትዮጵያም ኢኖ ይሄ ሁል ጊዜ ራሳችንን እንደ ቅድም እንዳልኩት ይሄ ነው ዘር ምናምን ከመሆን ፋንታ፣ እንደምታውቀው ደግሞ አንድ ትልቅ ችግራችን ደግሞ የኖርዝ እና የሳውዝ ነው፣ ሁልጊዜ የሚባለው ያንን ሁሉን ድልድዮቹን ሰብሮ ለሚወለደው ወጣትም ለካ ከሶማሌ ሬጂም እንደዛ አይነት ሊደር አለ፣ ከጋምቤላም አለ፣ ከአፋርም አለ እና እነዚህ ማርከሮች ለወደፊቱ ይቀራሉ። ለምሳሌ ከአማራ እና ከትግራይ ከኦሮሞ እና ከሶማሌ የተደባለቀ ህዝብ፣ ህግ ከማንንም በላይ የማይሆንበት ሀገር እንደነ ሙስተፋ አይነት መሪዎች ይመራሉ ብዬ ነው የምገመው። ዶክተር ጎርሴ እስማኤል የኢትዮጵያ ሶማሌ ዲሞክራሲያዊ ምክር ቤት ሊቀመንበር ስለ ቃለ ምልልሱ እናመሰግናለን። በጣም ነው ማመሰግነህ ካሳሁን። እኔም እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ እንዲሁም ድረገጻችንን በመጎብኘት ኦን እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ ድረገጻችንን ዩ አምሃሪክን ይጎብኙ Want to hear more stories like this? Listen on Apple podcasts, Google podcasts, Spotify, or wherever you get your